ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው በቀጥታ የሚተላለፍላችሁን የዛሬ አርብ ሚያዝያ 24 ቀን 2006 ዓ ም ስርጭት ሰለሞን ክፍል ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅታዬ እንስማ። ጤና ስጥልኝ፣ እንደምናመሻችው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በደቡብ ሱዳን እየተባባሰ የመጣውን ብጥብጥ ለማስቆም የሀገሪቱ ፕሬዚደንትና የአማጽያኑ መሪ በግንባር ተገናኝተው እንዲነጋገሩ ለማመቻቸት እየሞከሩ ናቸው። ዛሬ አርብ፣ ደቡብ ሱዳኗ ዋና ከተማ ጁባ የገቡት ሚስተር ኬሪ ከፕሬዚደንቱ ሳልቫ ኪር ጋር ከአንድ ሰዓት በላይ የፈጀ ውይይት አድርገዋል። የውጭ ጉዳይ ሚኒስትሩ ከዚያ በማስከተል በሰጡት ቃል ሚስተር ኬር በሚቀጥለው ሳምንት ለሰላም ድርድሩ ወደ ኢትዮጵያ ለመጓዝ ፈቃደኛ መሆናቸውን ገልጸዋል ብለዋል። የአማጽያኑ መሪ የቀድሞ ምክትል ፕሬዚደንት ሪየክ ማቻርም ይካፈላሉ ተብሎ ተስፋ ይደረጋል ብለዋል ሚስተር ኬሪ። የውጭ ጉዳይ ሚኒስትሩ ሬክ ማቻርንም ዛሬውኑ በቴሌፎን ለማነጋገር እቅድ እንዳላቸው አስታውቀዋል። ሲቪሎች ላይ የሚደርሰውን ጎሳን መሰረት ያደረገ ጥቃት ሁለቱም እንዲያወግዙ ሚስተር ኬሪ ተማጽኖ አቅርበዋል። ውጊያውን ለማስቆምና ሲቪሎችን ከጥቃት ለመጠበቅ የሚረዳ የአፍሪካ ህብረት ሰላም አስከባሪ ኃይል በተቻለ ፍጥነት ወደዚያ የሚላክበት ስምምነት ላይ እንዲደረስ የውጭ ጉዳይ ሚኒስትሩ ጥረት እያደረጉ ናቸው። የኢትዮጵያ መንግስት በቅርቡ ዘጠኝ የጦማር ጸሐፊዎችን ወይም ብሎገሮችንና ጋዜጠኞችን ማሰሩን የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ናቪ ፒሌ ዛሬ አውግዘዋል። ኢትዮጵያ ሽብርተኝነትን በመዋጋት ሽፋን ሀሳብን የመግለጽ ነጻነትን ይበልጡን እያፈነች መታለች ሲሉ የሰብአዊ መብት ኮሚሽነሯ አስጠንቅቀዋል። ዞን ዘጠኝ ተብሎ የሚጠራው ብሎግ ወይም ጦማር ስድስት ጸሐፊዎችና ሶስት ጋዜጠኞች ባለፈው ሳ ሳምንት አርብ በፖሊስ ቁጥጥር ስር የዋሉ ሲሆን፣ የኢትዮጵያ ባለስልጣናት ሰዎቹ የታሰሩት በሚዲያ ስራቸው ሳይሆን ከባድ ወንጀሎችን በመፈጸም ተወንጅለው ነው ማለታቸው ይታወሳል። ከናይጄሪያ መዲና አቡጃ ወጣ ብሎ በሚገኝ ስፍራ በአንድ መኪና ውስጥ የተጠመደ ቦምብ ፈንድቶ በትንሹ አስራ ስምንት ሰዎች ተገድለዋል። ትናንት ማታ በደረሰ ፍንዳታ ብዙ ሰዎች እንደቆሰሉ ነው የተሰማው። ከአስራ ዘጠኝ ቀናት በፊትም አሁን በፈነዳበት ቦታ አቅራቢያ በሚገኝ የኦቶቡስ ማቆሚያ ላይ በፈነዳ ቦምብ በሰባ አምስት የሚደርሱ ሰዎች እንደተገደሉ ይታወሳል። ቦኮ ሀራም የተባለው ጽንፈኛ እስላማዊ ቡድን ያኔ ለተፈጸመው ጥቃት ኃላፊነት ወስዶ ነበር ነበር ለአሁኑ ጥቃት ግን ሀላፊነት የወሰደ የለም ናይጄሪያ በመጪው ሳምንት የአለም የኢኮኖሚ መድረክ ስብሰባን ለማስተናገድ አቅዳለች የሀገሪቱ ፕሬዚደንት ጉድለክ ጆናታን ከፍተኛ የጸጥታ ጥበቃ ለማድረግ የሚቻልበትን መንገድ እንደሚያመቻቹ ገልጸዋል በመጨረሻም በሊቢያዋ ምስራቃዊት ከተማ ቤንጋዚ ተጠርጣሪ እስላማዊ ነውጠኞች የመንግስት የጸጥታ ጽሕፈት ቤቱን አጥቅተው አምስት ወታደሮችና አንድ ፖሊስ መግደላቸውን የሀገሪቱ ባለስልጣናት አስታውቀዋል። ህንፃውን ባዳፍኔ ነው የደበደቡት ብለዋል ባለስልጣናቱ። ቆንጅታ አየለ፣ ዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በ22 እና በ5 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። አሁን ወደ መጀመሪያው ዘገባ እናልፋለን። በአምቦና አካባቢዋ ቁጥራቸው 17 የሚደርስ ሰዎች ተገድለዋል ሲል የኦሮሞ ፌዴራላዊ ኮንግሬስ ከሷል። ፓርቲው የአካባቢውን ምንጮች ጠቅሶ ይፋ ባደረገው በትላንት መግለጫው የኢህአዴግ መንግሥት ለዚህ የኃይል እርምጃ ተጠያቂ ነው ብሏል። መግለጫው አክሎም የኦሮሞና የአማራ ብሔረሰቦችን ለማጋጨት ደባ እየተሠራ ነው ሲል ወንጅሏል። መለስካቸው አማሃ ዝርዝሩ አለው። በኦሮሚያ የተለያዩ አካባቢዎች ዛሬም የተቃውሞ ሰልፎች እየተካሄዱ ለመሆናቸው ለቪኦኤ መረጃዎች ደርሰዋል። ለምሳሌ በደቡብ ምዕራብ ኦሮሚያ ከአዲስ አበባ ከተማ 60 ኪሎ ሜትር ርቃ በዓለም ገና ሶዶ ጎዳና ላይ የምትገኘዋ ሌመን ከተማ አያሌ ነዋሪዎች ሰላማዊ ሰልፍ ወጥተው ወደ ከተማዋ አስተዳደር ጽፈት ቤት ሲጓዙ እንዳሉ አንድ ስማቸው እንዲጠቀስ ያልፈለጉ ተሳታፊ ለቪኦኤ ስልክ ደውለው ድባቡን ሰጥተውናል። ሌሎች የአምቦ ነዋሪዎች መሆናቸውን የገለጹ ሰዎች ደግሞ እንደተናገሩት የአምቦ ከተማ ዛሬ ጸጥ ያለች ብትሆንም ውጥረት እንደነገሰባትና በመከላከያ ኃይል እየተጠበቀች መሆኗን ገልጸዋል። የጉደርና የጥቁር እንጭኒ አካባቢ ተመሳሳይ ጸጥታ እንደሌለ የሚጠቁሙ ምልክቶች አሉ ብለዋል። በእነዚህ ነዋሪዎች አባባል በሰዎች የታጨቁ ተሽከርካሪዎች በፖሊስ ታጅበው ከጥቁር እንጭኔና ከጉደር አቅጣጫ አምቦ ወደሚገኝ እስር ቤት ሲያቀኑ ታይተዋል። አምቡላንሶችም ወደ ሆስፒታሉ ሲመላለሱ ተስተውለዋል ብለዋል። የኦሮሞ ፌዴራላዊ ኮንግሬስ የአካባቢ ምንጮችን ጠቅሶ ለቪኦኤ እንደተናገረው ከጉደር ስድስት ሰዎች ከአምቦ ከተማ ደግሞ አስራ አንድ ሰዎች ተገድለዋል ይባላል። የሟቾቹን ቁጥር ግን በእርግጠኝነት ለመናገር እጅግ አስቸጋሪ እንደሆነም የፓርቲው አመራር አባላት ይናገራሉ። ኦፌኮ ዛሬ ይፋ ባደረገው መግለጫ እንዳተተው ሕዝብም ሆነ ፓርቲው አስቀድሞ እንደጠየቀው በልማት ትስስር ስም የኦሮሚያ ከተሞችን ከአዲስ አበባ ለመቀላቀል የተጀመረውን እንቅስቃሴ እንዲቆም መንግስትን በሰላማዊና በህጋዊ መንገድ እንደጠየቀ ያስታውሳል። መንግስት ለዚህ ሰላማዊና ህጋዊ ጥያቄ የሰጠው ምላሽ ግን የኃይል እርምጃ ነው ይልና በአምቦ፣ በነቀምቴ፣ በግንቢ፣ በመቱ፣ በአዳማ፣ በባሌ ሮቤ በቡሌ ሆራ እና በሌሎችም ከፍተኛ ትምህርት ተቋማት በተወሰደው የኃይል እርምጃ በዜጎች ላይ የህይወት ጥፋትን፣ የንብረት መውደምን አስከትሏል ይላል። ለዚህም ኃላፊነት የጎደለው እርምጃ ነው ላለው ድርጊት ተጠያቂው የኢህአደግ መንግስት ነው ሲል ይከሳል። ወደፊትም መደረግ አለበት የሚለውን አቶ ገብሩ ገብረ ማርያም የፓርቲው ምክትል ሊቀመንበርና የመድረክ ጸሐፊ ያብራራሉ። የቦታው በሰላማዊ መንገድ ጥያቄ እየቀረበ ነው። ለዚህ ሰላማዊ መንገድ ደግሞ አስተዳዳሪዎች በሚወጣው ህዝብ ፊት ተገኝቶ እየተደረገ ያለውን የሚሉትን ማስረዳት እና በሰላማዊ መንገድ ህዝቡ እንዲያዳምጣቸው ማድረግ ነው እንጂ ወደ መሳሪያ መሄድና፣ ጉዳት ማድረስ፣ ንብረት ማውደም የመሳሰሉት በማንም አካል የሚበረታታ አይደለም በማንኛውም አካል። መግለጫው አክሎም ህግን በመተላለፍ የሰው ህይወት ያጠፉ፣ አካል ያጎደሉና ንብረት ያወደሙ ድርጊታቸው በገለልተኛ አካል ተጣርቶ ህጋዊ ውሳኔ እንዲሰጣቸው ይጠይቃል። በማጠቃለያው ላይም በአሁኑ ወቅት የአማራና የኦሮሞ ወንድማማች ህዝቦችን ለማጋጨትና የወቅቱን የህዝብ ጥያቄ አቅጣጫ ለማሳት መንግስት ደባ እየፈጸመ ነው ሲል ይከሳል። ለሁለቱ ህዝቦችም መተባበርንና ፍቅርን እንዲያጠናክሩ ጥሪ ያቀርባል። ይህንን ክስ ለማቅረብ ምን ምልክቶች አገኛችሁ? የሚል ጥያቄ ለአቶ ገብሩ ገብረ ማርያም አቅርቤ ነበረ። ወይል ይህን ለማለት ያበቁን ምልክቶች አንዳንዱ ቦታ አንዳንድ ሰዎች በግለሰብም ደረጃ ይሆናል ወይም ደግሞ በግሩፕ ተነስተው እኛ ምን አገባን የሚሉ አሉ። በዛ ምክንያት ኦሮሞዎች ደግሞ የሚመልሱቸው ነገሮች ስላሉ ይሄ ህዝብ ለዘመናት አብሮ የኖረ ለዘመናት የሚደርስበትን በደልና ጭቆና አብሮ የተጋፈጠ ህዝብ ስለሆነ ዛሬም ቢሆን በምንም አይነት ቅስቀሳ ወደዛ ሁኔታ አይሄድም፣ እንዲሄድም አንፈልግም። ለዚህም ነው ይሄ በመንግስት የሚደረግ በግለሰቦች የሚደረግ በቡድን የሚደረግ እንዲህ አይነቱ አዝማሚያ ከተውንም እንዲሰረዝ እንዲወድም ማንም ይህንን እንዳይከተል ለማስገንዘብ ነው። የአዲስ አበባ ዩኒቨርሲቲ ዋና ቅጥር ግቢ ዛሬ ከቀትር በፊትም ሆነ ከቀትር በኋላ ዙሪያውን በፖሊስ ኃይል ተከቦ እንደነበረ ለማየት የሚቻል ቢሆንም በውስጥ ግን የተለየ እንቅስቃሴ ለመኖሩ ምንም አይነት መረጃ አልተገኘም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። በሌላ በኩል በኦሮሚያ ግጭቶች ሕይወት ጠፋ ሲል የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ትላንት አስታውቋል። በአዲስ አበባ ዙሪያ ያሉ ከተሞችን በዋና ከተማይቱ ማስተር ፕላን ውስጥ አካቶ ለማልማት በሚል የተያዘውን እቅድ ከተቃወሙ የኦሮሚያ ዩኒቨርሲቲ ተማሪዎች ጋር በተነሳ ግጭት በሰው ሕይወትና ንብረት ላይ ጉዳት መድረሱን የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት አስታውቋል። ጽሕፈት ቤቱ ሐሙስ ሚያዝያ 23 2006 ዓ.ም ባወጣው መግለጫው በመዳ ወላቡ የሦስት ተማሪዎች፣ በአምቦና ቶኬ ኩታዮ ከተሞች የሰባት ሰዎች ሕይወት ማለፉንና በቢዝነስና ኮንስትራክሽን ባንክ ላይ የዘረፋ ሙከራ መደረጉን ገልጿል። በሐረማያ ማንነታቸው ባልታወቀ ሰዎች በተወረወረ ፈንጂ የአንድ ተማሪ ሕይወት ማለፉንና ሌሎች ሰባ ተማሪዎች መቁሰላቸውን ጽሕፈት ቤቱ በዚሁ መግለጫው አስታውቋል። ጽሕፈት ቤቱ በጠቅላላው የሞቱትን ሰዎች ቁጥር 11 አድርሷል። አድማጮች፣ በእንዲህ እንዳለ በኢትዮጵያ ባሳለፍነው ሳምንት ማገባደጃ ከታሰሩ ሦስት ጋዜጠኞች በተጨማሪ የአንድ የተቃዋሚ ፓርቲ ልሳን ጋዜጣ ዘጋቢም በቁጥጥር ስር መዋሉን አዘጋጆቹ አስታውቀዋል። ሄኖክ ሰማግዜር በዚህ ላይ ዝርዝር አለው። የአንድነት ለፍትህና ለዴሞክራሲ ፓርቲ ልሳን የሆነችው ፍኖተ ነጻነት ጋዜጣ ዘጋቢ ነብዩ ኃይሉ በዛሬው ዕለት በአዲስ አበባ በቁጥጥር ስር መዋሉን የጋዜጣው አዘጋጅ ለቪኦኤ አስታውቋል። ከነብዩ ጋር አብሮ የአንድነት የአዲስ አበባ ሊቀመንበር ዘካሪያስ የማነ ብርሃንና ዘላለም ደበበ በካሳንችስ ፖሊስ ጣቢያ ታስረው እንደሚገኙ የፍኖተ ነጻነት ጋዜጣ አዘጋጅ ዳዊት ሰለሞን ገልጾልናል። ዳዊት መስመር ላይ ይገኛል። ከአዲስ አበባ እንደምናመሸ። ዳዊት እንደምናመሸ። በቅድሚያ እስቲ በዛሬው ዕለት የተፈጠረው ነገር እንዴት እንደተከሰተና ዘጋቢያችሁ እንዴት እንደተያዘ ግለጽልን። የተከሰተው ነገር ያው የፊታችን እሑድ በአዲስ አበባ የሪታ ቀን በማለት የተሰየመው ሰላማዊ ሰልፍ ፓርቲው ለማድረግ ለአዲስ አበባ መስተዳድር የእውቅና ክፍል ደብዳቤ አስገብቶ እውቅናውን ያው ከረጅም ጊዜ መጓተት በኋላ እውቅናውን አግኝቷል። ይህንን የእውቅና ደብዳቤ ከያዘበት እለት ጀምሮ ማለት ነው በከተማይቱ ቅስቀሳ እየተደረገ ነው። ምክንያቱም በሰልፉ አንድነት አምስት መቶ ሺህ ያህል ህዝብ እንደሚገኝ ለአዲስ አበባ መስተዳድር አስታውቋል። ይህንን ህዝብ ደግሞ ለማግኘት ግዴታ መውጣት አለብህ። ፍላየርስ መበተን፣ ፖስተሮች መለጠፍ፣ የመኪና ቅስቀሳ ማድረግ ይጠበቃልና ይህንን በሚያደርጉበት ሰዓት ነው እንግዲህ የፓርቲው አመራሮች እና አባላት ከትላንትና ዕለት ጀምሮ የተለያዩ የፖሊስ ጣቢያዎች እየተያዙ እየተለቀቁ ነው። ነገር ግን ቅድም በመግቢያ እንደጠቀስከው ዛሬ ጋዜጠኛ ነቢዩ ኃይሉ እና የአዲስ አበባ አንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ዘካሪያ ሴማነ ብርሃን እንዲሁም የብሔራዊ ምክር ቤት አባል አቶ ዘላለም ደበበ በካሳንቺስ ስድስተኛ ፖሊስ ጣቢያ በቁጥጥር ስር ውለዋል። ከዚህ ቀደም ያደርገው የነበረው ፖሊስ ምንድን ነው? ለተወሰኑ ሰዓታት አባላቱ ወረቀት ወይም የቅስቀሳ ስራ የሚሰሩትን አባላት በመያዝ እንደው የስራቸውን ወይም የቅስቀሳ ጊዜያቸውን ካጓተተ በኋላ እንደዚሁ ምንም ቃል ሳይቀበል ወይም የተለየ ነገር ሳያደርግ ይለቅ ነበረ። ነገር ግን ዛሬ እነ ብዩ እንደሚያድሩ ነገም ሜክሲኮ ወደሚገኘው ፍርድ ቤት ፖሊስ እንደሚያቀርባቸው ነግሮናል። ምን ያህል ናቸው በአጠቃላይ አሁን በቁጥጥር ስር የዋሉት? ታስረው የተፈቱ ትናንትና ዛሬ ዛሬ ታስረው የተፈቱት አራቱን ነቢዩን ሳይጨምር ማለት ነው። ሀያ አምስት ሰዎች ታስረው ዛሬ ተፈተዋል። የተወሰኑት ስድስት ልጆች ደግሞ ቦሌ አካባቢ በሚገኝ ፖሊስ ጣቢያ ውስጥ አሁንም ታስረው ይገኛሉ። እስቲ ስለ ጋዜጠኛ ነቢዩ ኃይሉ እንነጋገር። በስራ ላይ የጋዜጠኝነት ስራ እየሰራ ባለበት ጊዜ ነው የታሰረው ወይስ የቅስቀሳ ስራ እየሰራ ነበር? ቅጥር ግቢው መኪኖች ለቀስቀሳ ሲወጡ አንዳንድ ጋዜጠኞችን በመኪና ውስጥ እንዲገኙ እናደርጋለን። እነዚህ ጋዜጠኞች ጋዜጠኞች መሆናቸውን የሚያስታውቅ የፍኖተ ነጻነት አዘጋጆች መሆናቸውን የሚገልጽ መታወቂያ እንዲይዙ ይደረጋሉ። ምንድን ነው ወደ ከቀስቃሾቹ ጋር የሚሄዱት እነዚህ ጋዜጠኞች? ከህዝቡ ጋር የፓርቲው አባላት ሲገናኙ እንደው የሚኖረውን ነገር ህዝቡ ስለ ሰላማዊ ሰልፉ ወይም ስለሚሰጠው ወረቀት ያለውን ግንዛቤ በዚያው ለጋዜጠኞች እንዲነገር ለማድረግ እና መረጃውን በሶሻል ሚዲያ አማካኝነት ለመልቀቅ በፓርቲው የራሱ የሆነ ድረገጽም አለው። በዚያ ድረገጽ አማካኝነት እንዲደርስ ለማድረግ ጋዜጠኞች ይላካሉ። በዚሁ መሰረት ነው እንግዲህ ነብዩ የጋዜጠኝነት ስራውን ለመስራት ከሶስቱ ሰዎች ጋር ወደ ካሳንችስ አምርቶ ነበረ እና የጋዜጠኝነት ስራውን እንዲሰራ ነው ከሶስቱ ሰዎች ጋር ወደ ካሳንችስ አካባቢ ያመራው። ፖሊስ ግን አንድ ላይ አስሮታል። ይሄ ነው ያለን። እንግዲህ ዳዊት በስተ መጨረሻ ሚያዝያ ሀያ ስድስት ቀን የፊታችን እሁድ፣ የእሪታ ቀን በሚል ነው የአንድነት ለፍትህና ለዲሞክራሲ ፓርቲ ህዝባዊ ሰልፍ የጠራው። ምንድን ነው አላማችሁ? በዚህ ሰላማዊ ሰልፍ ምን እናሳካለን? ምን አይነት ጥሪዎች እናቀርባለን ብላችሁ ነው የሪታ ቀን ስለምን አላችሁት? እንግዲህ የሪታ ቀን የተመረጠበት ዋነኛ ምክንያት ከነሳ ነው ከተነሳው ሀሳብ ጋር የተያያዘ ነው። የተቀመጠው አጀንዳ ህዝቡ በኑሮ ውድነቱ በጣም ረጅም ጊዜ ሆኖታል። መንግስት ከአስራ አንድ ነጥብ አምስት በላይ ከአስራ አንድ ነጥብ ፐርሰንት በላይ የሀገሪቱ ኢኮኖሚ ሁልጊዜ እንዳደገ ይናገራል ነገር ግን ዳቦ የራባቸው የሚበሉት የሚጠጡት እያጡ ከትምህርት ቤት የሚቀሩ ብዙ ሰዎች ብዙ ህጻናቶች በአዲስ አበባ አጥፋ አቅፋ ይዛለች። የስራ አጥ ቁጥሩ በጣም በርክቷል። ምንም እንኳን መንግስት የሚያወጣው ሪፖርት የዚህ ግልባጭ ቢሆንም ማለት ነው። ከገዢው ፓርቲ የተለየ አቋም ይዞ ወይም ደግሞ የገዢ ፓርቲ አባል ሳይሆኑ በሞያ ማለት ነው፣ በሜሪት እንደው ተወዳድሮ ሰው ስራ የማግኘት እድሉ በጣም እየጠበበ መጥቷል። እንዲህ አይነት በጣም ብዙ ችግሮች አሉ። የፍትህ መጓደል አለ። እንግዲህ እንደምታየው ሰዎች ምንም ዋስትና የላቸውም። መንግስት የፈለገውን ስም እያወጣ ከሱ ከገዢ ፓርቲ የተለየ አቋም ያላቸውን የራሳቸውን ሀሳብ በነጻነት የሚገልጹ ሰዎችን የተለያየ ስም እየለጠፈ እያሰረ ነው። መንግስት በሃይማኖት ጣልቃ መግባት የለበትም የሚሉ የሃይማኖት ሰዎች ጭምር ማለት ነው ክብራቸው እየተዋረደ እጅግ በጣም ኢሰባዊ በሆነ መንገድ በምርመራ ወቅት በደል ወንጀል እየተፈጸመባቸው እንደሆነ በፍርድ ቤት በሚቀርቡባቸው አጋጣሚዎች ሁሉ እየተናገሩ እያደመጥን ነው። ፍርድ ቤቶች ይሄ ሕገ መንግስታዊ ጥሰት መሆኑን እንደው ተረርተው በመርማሪዎች ላይ እርምጃ እንዲወሰድ ማድረግ ሲገባቸው ነገርን ነገሩን በችልታ ማለፋቸው ፓርቲውን አሳዝኖታል። ስለዚህ ይሄ የፓርቲው ሀዘን የአዲስ አበባ ህዝብ ሀዘን እንደሆነ በተለያዩ መንገዶች ስለተመለከትን ለዚህ ነው የሪታ ቀን በማለት የሰየም ነው። የአንድነት ለፍትህና ለዲሞክራሲ ፓርቲ ልሳን የሆነችው ፍኖተ ነጻነት ጋዜጣ አዘጋጅ ዳዊት ሰለሞን ለሰጠህን ማብራሪያ አመሰግናለሁ። እጅግ በጣም አመሰግናለሁ። እኔ ወደ ቀጣዩ ዘገባ እናልፋለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በኢትዮጵያ የሚያደርጉትን ጉብኝት ይመለከታል። የፀረ ሽብር ሕጉን ሐሳብን በነጻነት መንሸራሸር ለማስቆም እንደ መሣሪያ ልንጠቀምበት አይገባም ሲሉ ኬሪ በዚሁ ጉብኝታቸው ወቅት ተናግረዋል። በምጣኔ ሀብት እድገት ረገድ ግን የኢትዮጵያን እመርታ ውጭ ጉዳይ ሚኒስትሩ አድንቀዋል። እስክንድር ፍሬው ዘግቦበታል። ትናንት ማምሻውን አዲስ አበባ የገቡት የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ያደረጉት ውይይት ልዩ ልዩ ጉዳዮች የተነሱበት መሆኑን ገልጸዋል። ከውይይቱ በኋላ በተናጥል በሰጡት መግለጫም የፖለቲካና የኢኮኖሚ ጉዳዮችን አንስተዋል። የኢኮኖሚ እድገት ከማስመዝገብና የአካባቢውን የጸጥታ ችግሮች ለመፍታት ከመስራት አንጻር የኢትዮጵያን መሪዎች ያመሰገኑት ጆን ኬሪ የዜጎችን ነጻነት ከማክበር አንጻር ግን የተለየ መልእክት ነበራቸው። በተለይ በቅርቡ በቁጥጥር ስር የዋሉትን ሶስት ጋዜጠኞችና ስድስት የኢንተርኔት አምደኞች ጉዳይ ማንሳታቸውን ተናግረዋል። ባለፈው አመት አገኘሁት ያሉትን ወጣት የኢንተርኔት አምደኛ በስም በመጥቀስ ነው የጀመሩት። ባለፈው ዓመት አግኝቼው የነበረው ወጣት የኢንተርኔት አምደኛ ናትናኤል ፈለቀና አብረውት የታሰሩ ስምንት አጋሮቹ ጉዳይ እንደሚያሳስበኝ ለኢትዮጵያ መሪዎች ገልጬላቸዋለሁ። የኢኮኖሚ ዕድገትን ለረጅም ጊዜ ለመደገፍ የሐሳቦች በነጻነት መንሸራሸር የነፃ ገበያን ያህል ያስፈልጋል ብለዋል ጆን ኬሪ። በሸራተን ሆቴል በተካሄደው ጋዜጣዊ መግለጫ የመጠየቅ ዕድል ያገኙት ኢትዮጵያውያን ጋዜጠኞች ሁለት ናቸው። ከእነዚህ አንደኛው ደግሞ ጋዜጣዊ መግለጫው ተጠናቀቀ ከተባለ በኋላ ጆን ኬሪ ራሳቸው እንዲጠይቅ የፈቀዱለት አናንያ ሶሪ ነው። በቅርቡ የታሰሩትን ጋዜጠኞችና የኢንተርኔት አምደኞች ጉዳይ በማንሳት የሚከተለውን ጥያቄ ለአሜሪካው የውጭ ጉዳይ ሚኒስትር አቅርቧል። እስክንድር ሎርማከላዊ ስነጋ የኢንተርኔት አምደኛ የሆነውን ናትናይል ፈለቀንና አብረውት በማዕከላዊ እስር ቤት የሚገኙትን ጓደኞቹን ጉዳይ አንስተዋል። እነዚህ ነገሮች በጣም እየተደጋገሙ ነው። ከእስክንድር ነጋ እስከ ወጣቶቹ ወንድሞቻችን እና ይህ ለማለት ያህል እየተናገሩት ነው ወይንስ መታሰራቸው የእውነት ያሳስበውታል? የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ለዚህ ጥያቄ የሰጡት ምላሽ ተከታዩ ነው። በይፋ አደባባይ ቆሜ አንድ ነገር ስናገር የምር ላደርገው እፈልጋለሁ እናም ያንን ማድረጌም የምር ነው። በዛሬው አስተያየቴ ላይም ናትናኤልን በስም ስጠቅሰው በተገቢ ሁኔታ አሳሳቢ ጉዳይ እያነሳሁ ነው። እዚህም ሆነ በየትኛውም አካባቢ የታሰሩ ጋዜጠኞች ጉዳይ ያሳስበናል። እናም ይህንን ጉዳይ በየትኛውም ቦታ እናነሳለን። የአሜሪካው የውጭ ጉዳይ ሚኒስትር በዚሁ ምላሻቸው የኢትዮጵያን የጸረ ሽብር ሕግም አንስተዋል ስ ሕገ መንግሥቱን ሙሉ በሙሉ ተግባራዊ ማድረግ እጅግ አስፈላጊ መሆኑን እናምናለን። የጸረ ሽብር ሕጉንም የሐሳብን በነጻነት መንሸራሸር ለማስቆም እንደ መሣሪያ ልንጠቀምበት አይገባም። ከባለሥልጣናት ጋር በሚኖረኝ ግንኙነት የፖለቲካ ምሕዳሩን የማስፋቱን ጉዳይ ሁልጊዜም ማነሳለሁ። ቀደም ሲልም እነዚህ የታሰሩ ዜጎች እንዲፈቱ ጥሪ አቅርበናል። ይህ የመንግሥታችን ፖሊሲ ነው፣ የምርም ነው። የአሜሪካው የውጭ ጉዳይ ሚኒስትር በሌላም በኩል ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ያደረጉትን ውይይት እንዳጠናቀቁ በሰጡት በዚሁ መግለጫ ኢትዮጵያ እያስመዘገበች ነው ያሉትን የኢኮኖሚ እድገት አድንቀዋል ኢትዮጵያ ከጠቅላይ ሚኒስትር ኃይለ ማርያም ጋር ያደረግሁትን ውይይት ገና ማጠናቀቄ ነው። ከኢኮኖሚና ሌሎች ነገሮች አንጻር ኢትዮጵያ ወደፊት እየተራመደች መሆኑን መናገር ተገቢ ይመስለኛል። ሰፊ ሥራ እየሠራች ያለች አገር ናት። ይህንን ለመረዳት ማድረግ ያለባችሁ እኔ ባለፉት ሰዓታት እንዳደረግሁት ሁሉ በተለያዩ አካባቢዎች በመኪና መዘዋወር ነው። ያኔ የኢኮኖሚ እንቅስቃሴዎቹ የግንባታ መኪናዎቹን ብዛትና እየተካሄዱ ያሉ ግንባታዎችን ትመለከታላችሁ። ይህ የሀገሪቱን ፈጣን እድገት ያሳያል። ኢትዮጵያ በፍጥነት በማደግ ላይ ካሉ አስር የዓለም ሀገራት አንዷ መሆኗንም ውጭ ጉዳይ ሚኒስትሩ አስታውሰዋል። አሜሪካም የኢትዮጵያን የእድገት እንቅስቃሴ በመደገፍ ረገድ ቁርጠኛ ሆና እንደምትቆያ አረጋግጠዋል። በአካባቢው ያሉ ችግሮችን ከመፍታት አንጻር በተናጠልና በኢጋድ አማካኝነት የምታደርገውን ጥረትም አድንቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጣዩና የመጨረሻው ቅንብር በደቡብ ሱዳን የሰላም ንግግር ላይ ያተኩራል። ሰለሞን አባተ እንደሚከተለው ያቀርበዋል። በደቡብ ሱዳን መንግሥትና በተቃዋሚዎቹ መካከል አዲስ አበባ ላይ በተጀመረው በዚህ ዙር ድርድር ወገኖቹ አንዳች የተጨበጠ ስምምነት ላይ እንዲደርሱ ግፊቱና ጫናው እየበረታባቸው ነው። ባለፈው ታኅሳስ አጋማሽ አካባቢ ፀቡ ከተጫረበት ጊዜ አንስቶ እስካሁን ባለፉት ከአራት ወራት የዘለቀ ጊዜ ጥለኞቹ የፈረሙት አንድ ተኩስ የማቆም ስምምነት ብቻ ቢሆንም እርሱም ቢሆን እስካሁን በሁለቱም እንደተረገጠ ነው። የፖለቲካ ሽግግር ሁኔታ መፍጠር ለአዲስ አበባው ስብሰባ ከተያዙት አጀንዳ ነጥቦች አንዱ መሆኑን የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣኑ ኢጋድ ሽምግልና ቡድን ሊቀመንበር ስዩም መስፍን ተናግረዋል። ወገኖቹ በሽግግሩ ጊዜ ወደ ብሔራዊ አንድነት መንግስት ምስረታ ሊወስዳቸው በሚችል ጊዜያዊ ወይም የሽግግር ወቅት ላይ እንዲወያዩ የማድረግ ሐሳብ ያለው ነው። ጊዜያዊው ወይም የሽግግሩ ወቅት ዕድሜ፣ የብሔራዊ አንድነት መንግሥቱ ተፈጥሮ፣ ስፋቱና ኃላፊነቶቹ፣ የሽግግሩ ወቅት ሁኔታ እንዲሁም ወገኖቹ ሊወያዩባቸው የሚገባ ጉዳይ ነው። ኢጋድ እነዚህን ሐሳቦች የመጫን ሐሳብ ወይም ፍላጎት እንደሌለው አስታውቋል። ይሁን እንጂ ሁለቱም ወገኖች በተቀመጡት ጉዳዮች ላይ የመወያየት ሐሳብን መቀበላቸውን ገልጿል። ጠረጴዛ ላይ ያሉ ወይም እየታዩ ናቸው የሚባሉ ጉዳዮች ሁሉ እንደሚወያዩባቸው የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩየይ ገልጸዋል። የአጀንዳው የመጀመሪያው ነጥብ በጸብ ያለመፈላለግን ሁኔታ እንዲሁም ተግባራዊነቱንና ተፈጻሚነቱን ለማረጋገጥ ያለውን ቁርጠኝነት ማረጋገጥ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወገኖቹ ስምምነት ላይ የሚደርሱበትን ሁኔታ ለማመቻቸት በሚያግዙ ጉዳዮች ላይ ከኢትዮጵያ ከኬንያና ከዩጋንዳ አቻዎቻቸው ጋር አዲስ አበባ ላይ መክረዋል። ሕጋዊነት ያለው ኃይል ወደ ደቡብ ሱዳን ሊላክ እንደሚገባ ተስማምተዋል። ዩናይትድ ስቴትስም ሀገሪቱ ውስጥ ሁከትን ለመጠንሰስና ለማራገብ በሚሰሩ ወገኖች ላይ የጉዞ ማዕቀብ ለመጣል ወይም ንብረቶቻቸውን ለመያዝ የሚያስችል አሰራሮች ማውጣቷ ተገልጿል። ኢጋድ ሰሞኑን ቦር፣ ማካላልና ቤንቲ ውስጥ ያለውን ሁኔታ የሚከታተልና የሚታዘብ ቡድን ፈጥሯል። ያለፈው ዙር ድርድር ከተካሄደ ሦስት ሳምንታት አልፈዋል። ሁለቱም ወገኖች የተጨበጡ ውጤቶች ላይ ደርሰው ማየት እንደሚፈልጉ አደራዳሪው ስዩም መስፍን ገልጸዋል። በጸብ ያለ መፈላለግን ስምምነቱ ከተፈረመ ወዲህ የተገደለው ሰው ቁጥር ከዚያ በፊት ከነበረው ይበልጣል። ይህ የሚያሳየው በሁለቱም በኩል ቁርጠኝነት አለመኖርን ነው። እንዲህ አይነቱን ስምምነት የመጣስ አካሄድ የአካባቢው ሀገሮችም ዓለም አቀፉ ማኅበረሰብም ይበቃል ይበቃል እያሉ ነው። በሌላ በኩል ደግሞ ደቡብ ሱዳን ውስጥ እየተካሄደ ያለውን የደም መፋሰስ ለማስቆም ፕሬዚደንት ባራክ ኦባማ ማድረግ የሚገባቸውን ሁሉ እያደረጉ አይደለም ሲሉ የአሜሪካ የተወካዮች ምክር ቤቱ ሪፐብሊካን እንደራሴዎች እየከሰሱ ነው። የዛሬ 20 ዓመት ሩዋንዳ ላይ የተፈጠረውን ሁኔታ እንደ ዛሬ ያስታውሰናል ያሉት የቨርጂኒያው እንደራሴና የተወካዮች ምክር ቤቱ የዓለም አቀፍ ግንኙነቶች ኮሚቴ ሰብሳቢ ፍራንክ ወልፍ ኦባማ ከእርሳቸው የቀደሙትን ፕሬዚደንቶች ጆርጅ ቡሽንና ና ቢል ክሊንተንን ወደ ጁባ እንዲልኩ ጠይቀዋል። ፕሬዚደንት ኦባማ ይህ ሁኔታ እንዲቀጥል ሊፈቅዱ አይገባም። በምንም ጥፋተኛ ያልሆኑ ሌሎች ሰዎች ንጹሕ ደም ይበልጥ ከመፍሰሱ በፊት የቀድሞቹ ፕሬዚደንቶችን ፈጥነው በቀውሱ መፍትሔ ውስጥ እንዲገቡ ይጠይቋቸው። ፕሬዚደንት ኦባማ እርምጃ ሳይወስዱ ቢቀሩ በአስተዳደሩ ላይ ዕድፍ በህሊናው ላይ ደግሞ ጠባሳ እንደሆነ ይኖራል። የኮንግረሱ የሰብአዊ መብቶች ዓለም አቀፍ ቅኝት ኮሚቴ ሊቀመንበር የኒው ጀርሲ ሪፐብሊካን እንደራሴ ክሪስ ስሚትም ወደ መድረኩ ቀርበው ይህንኑ ጥያቄ ለዋይት ሃውስ ማቅረባቸውን ተናግረዋል። ሳልቫኪር የሚያደርጉትን የካውቦይ ባርኔጣ የሰጧቸው ፕሬዝደንት ቡሽ ናቸው። እነርሱ አንዳች መተሳሰር አላቸው፣ ይላኳቸው ይሄዳሉ። በእርግጥ የሁለቱ ቀደምት ፕሬዚደንቶች መላክ ለብጥብጥና ለውከቱ ዛሬውኑ መፍትሔ ያስገኛል የሚል እምነት የሌላቸውም አሉ። ለማንኛውም እንደራሴዎቹ ብርቱ ማሳሰቢያ አላቸው። ከፖለቲካ መፍትሔ አምልጠውና ሀገራቸውን ወደ ጦርነት ከተው ማንኛቸውም በአሸናፊነት መውጣት እንደማይችሉ ሊገነዘቡት ይገባል የሚል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሰሞኑን ከአዲስ አበባ ጁባ እንደሚገቡ ታውቋል። የውጭ ጉዳይ መሥሪያ ቤቱ ቀኑ መቼ እንደሆነ ግን በግልጽ አልተናገርም። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሠራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የሚሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። ለዛሬ በዚሁ እንሰናበታለን። መልካም ምሽት።

And I'll show you.